SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የጠቅላይ ሚኒስትር ዲፓርትመንትና ካቢኔ ጸሐፊ በስፖርት ቅሌት ሙግት ውስጥ ተስበው ገቡ። በኮሮና ቫይረስ የጉዞ ገደብ ሳቢያ የቻይናውያን ተማሪዎች ወደ አውስትራሊያ መመለስ አለመቻል እያሳሰበ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቀድሞዋ የስፖርት ሚኒስትር ብሪጅት ማኬንዚ በስፖርት የድጎማ ገንዘብ አመዳደብ ላይ ጣልቃ ባይገቡ ኖሮ 30 ያህል የፌዴራል ምክር ቤት መቀመጫዎች የመንግሥትን ድጎማ ባላጡ እንደነበር በሴኔት ምርመራ ሂደት ላይ ተደምጧል። ይህንኑ ተከትሎ የጠቅላይ ሚኒስትር ዲፓርትመንትና ካቢኔ ጸሐፊ ፊል ጋይትነስ ለመርማሪ ኮሚቴው በላኩት የጽሑፍ ምላሽ ምንም እንኳ በሚኒስትሯ የውሳኔ አሰጣጥ ላይ የተወሰኑ እንከኖች ቢኖሩም የድጎማ ገንዘብ የማጽደቅ ሂደቱ ላይ የሴኔተሯ ቢሮ የምክር ቤቶች ወንበሮችን የማግኘት አዝማሚያን የተመለከተ ተጽዕኖ እንዳላረፈበት ገልጠዋል። ይሁንና በኦዲት ባለሥልጣናት በኩል የቅንጅት መንግሥቱ ከመደበው የ100 ሚሊዮን ዶላር የስፖርት ድጎማ ገንዘብ ውስጥ 43 ፐርሰንቱ ድጎማዋን ለማግኘት መመዘኛዎችን ያሟሉ እንዳልነበሩ ለሴኔት ስሚ ኮሚቴው አስታውቋል። የኦዲት ቢሮ ሥራ አስፈጻሚ የሆኑት ብራይን ቦይድ ፕሮጀክቶቹ መመዘኛዎችን ማሟላትና ለማሟላታቸውን የሚገመገመው በስፖርት አውስትራሊያ በኩል ሲሆን በሂደት ግና አፈጻጸሙ ላይ የአሰራር ለውጦች መከሰታቸውን ገልጠዋል። የቻይና መንግሥት አውስትሬሊያ በቻይናውያን ጎብኚዎችና ተማሪዎች ላይ የጉዞ ገደብ የማራዘሙን እርምጃ ዋልታ ረገጥ ቢለውም በጅሮንድ ጆሽ ፍራይድንበርግና የመንግስት የመንግሥት ውሳኔ የኮሮና ቫይረስ እንዳይስፋፋ ለማድረግ የወሰደው እርምጃ በመሆኑ ውሳኔው ተገቢ ነው ሲሉ የመንግሥታቸውን አቋም ተከላክለዋል። ሆኖም በእርምጃው ሳቢያ የቱሪዝምና ዩኒቨርሲቲ መስኮች አሉታዊ ተጽዕኖች እንዳረፈባቸው ሲገልጡ ከቻይና ወደ አውስትራሊያ የመጡ 200ሺህ ተማሪዎች አሉ። መምጣታቸው በአንድ በኩል የመጣኔ ሀብቱን ሲያጠነክር፣ በአንጻሩም መልካም እውቀትን ያገኙበታል። በተመሳሳይ መልኩም 1.4 ሚሊዮን ቻይናውያን ቱሪስቶች ባለፈው ዓመት ወደ አውስትራሊያ ዘልቀዋል። ይህ የጉዞ ገደብ እርግጥ ነው በመጣኔ ሀብታችን ላይ ተጽዕኖ አለው፣ በተለይም በነዚህ ሁለት መስኮች ላይ ይሁንና የእኛ ቀዳሚ ግዴታ ብሔራዊ ጥቅምን ማስጠበቅ ነው ብለዋል። አውስትሬሊያ ውስጥ በኮሮና ቫይረስ ተጠርጥረው ተመርማሪ ከነበሩት 15 ሰዎች ውስጥ ስድስቱ ነጻ የሆኑ ሲሆን ቀሮቹ ዘጠኙ በመልካም ሁኔታ ላይ ይገኛሉ። የአውስትሬሊያ መንግሥት በጣለው የጉዞ ገደብ ሳቢያ ከቻይና ወደ አውስትሬሊያ መመለስ ያልቻሉ ተማሪዎች ውስጥ አንድ ሦስተኛ ያህሉ ወደ ሌላ አገር ሄደው ለመማር እያሰላሰሉ መሆኑን የተማሪዎቹን አስተያየት ያሰባሰበ